ብፁዕ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል፣ በቅድሚያ ለቃለመጠይቃችን ፈቃደኛ ሆነው ስለቀረቡልን እጅግ በጣም እናመሰግናለን። አሜን ም እግዚአብሔር ይስጥልኝ። በጣም በእግዚአብሔር ስም አመሰግናለሁ፣ እግዚአብሔር ይስጥልኝ። ዛሬ የምንነጋገርበት ርዕሰ ጉዳይ በዓለም አቀፍ ዙሪያ ዋና የመነጋገሪያ ርዕሰ ጉዳይ የሆነውን ነው። ይኸውም የኮሮና ቫይረስን በተመለከተ ነው። የተለያዩ ሀገሮች በአሁን ሰዓት፣ በተለይ ደግሞ ሕዝብ በብዛት የሚሰበሰብባቸው ቦታዎች ላይ ከፍተኛ ጥንቃቄዎች እንዲደረጉ ከዛም አልፎ ተርፎ እንዲዘጉ ሁሉ የታዘዘበት ሁኔታ አለ። አውስትራሊያ እዛ ደረጃ ላይ አልደረስንም። እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ እንደ ሌሎች እምነት ቤቶች ሁሉ ህዝብ በብዛት ተሰባስቦ የሚያመልክበት ቤተ ክርስቲያን ነች። በጋራ የሚጠቀምባቸው መጠቀሚያዎች አሉ፣ በአሁን ሰዓት ክልክል የሆኑ ማለት ነው። እና በአጠቃላይ የኮሮና ቫይረስን በተመለከተ የቤተ ክርስቲያኒቷ ምላሽ ምን ይመስላል? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በመጀመሪያ በእውነት ይሄ አሳዛኝ ነገር ነው ለአለም ደንጋጭና አስፈሪ ጥበብም መድኃኒትም እውቀትም ሀብትም ማንኛውም ነገር ሊቋቋመው ያልቻለ ያለ ከባድ ነገር ስለሆነ በእውነት ሰማያዊ አምላክ እሱ ራሱ ከሰማይ ምሕረትን ለዓለም እንዲያወርድ እንጸለያለን የእሱም ፈቃዱ ይሆንልን። እንደ ክርስቲያን መቼም የመጀመሪያው ነገር ያው ጸሎት ነው። ዛሬ ዶክተር አብይ ሲናገሩ ነበር በእውነትም ብጠቅሰው ፖለቲካ አይሆንብኝም። እንደ ኢትዮጵያዊ እንጸልይ እንደ ሌሎቹም ደግሞ ሳይንሱን እንከተልና ና ንጽህናችን እንጠብቅ ብለዋል እና እንደ ክርስቲያን ዋናው የመጀመሪያው ነገር ደግሞ ይሄ የጾም ወቅት ነው። በእውነቱ የጾም ወቅት ነው በእኛ ቤተ ክርስቲያን፣ በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌሎችም ያስባሉ። በተለይም እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለአምሳ አምስት ቀን ጾም ላይ ነን። አሁን ገና ጾሙ ግማሽ የሚሆነው የሚቀጥለው ሳምንት ነው። ቀኖች አሉን የምንጾምባቸውና የመጀመሪያው ነገር እንደ ክርስቲያን በዚህ በጾም ጊዜ በእውነት ከልባችን ሆነን ይሄ በቃ ያለ እግዚአብሔር በቀር በሰው ኃይልና አቅም ጥበብ እውቀት መድኃኒት የማይወገድ መሆኑን ታውቋል። ስለዚህ የመጀመሪያው ጸሎት ማድረግ ነው። የጸሎት ሰዎች እንድንሆን ነው። ከሰማይ ምህረት እንዲያወርድ የነነዌ ሰዎች መዓት ታዞባቸው ከተማዋ ትጠፋለች ተብሎ በሦስት ቀን ጸሎት አቁመዋል፣ ታሪክ አለ። እንደዚህ በየትኛውም ቦታ ጸሎት ብዙ ነገሮችን እንደሚለውጥ እናውቃለን። ይህን በዓለም ላይ የመጣን መቅሰብ አጀንዳና ጥያቄ አድርገን በእግዚአብሔር ፊት ከቀረብን እርግጠኛ ነኝ አንድ ልብ ሁነን ከቀረብን አምናለሁ እግዚአብሔር ያስወግደዋል። የመጀመሪያው ነገር እሱ ነው። ሁለተኛው እኛ እንደ ሰው ደግሞ የምንኖርበትም ዓለም ሰዎች የሚንቀሳቀሱበት እና በሰዎች ህግ ስለሆነ የምንኖረው እንደ ማንኛውም በምድሪቱ እንደሚኖሩ በተለይ እንግዲህ ሁን አውስትራሊያ ላይ በምድሪቱ እንደሚኖሩ ሰዎች ባለሙያዎች የሚሰጡትን ምክር እንቀበላለን እንላለን። ከዚህ አንጻር እስካሁን ድረስ በተደረገው ከአምስት መቶ በላይ የሆነ ስብስብ እንዳይኖር ነው የተባለው። ከሱ በላይ በእኛም አብያተ ክርስቲያናት ብዙ ይመጣሉ ብለን ስለማናስብ እስካሁን ድረስ አልከለከልንም። ስለዚህ ነገር ግን ባለፈው ጀምሮ ትናንትናና ዛሬ በፌስቡክ እና በመልእክት ልከናል፣ አጭር ማስታወሻ ልከናል። ሰዎች እንዲጠነቀቁ፣ ከመነካካት እንዲጠነቀቁ፣ በተለይ በአምልኩ ሰዓት፣ በተለይ ለምሳሌ እጅ እናሳልም ነበር፣ እሱም እንዳይሆን መስቀል ራሱ ከማሳለምም እንድንቆጠብ፣ በቃ እግዚአብሔር ይባርካችሁ ብለን መንፈሳዊ በነገራችን ላይ ክርስትና መንፈሳዊ ነገር ነው። በአካልም ቢሆን በምንም ቢሆን የምንቀበለው መንፈሳዊ ነገር ነው። ስለዚህ ከአካል ጋር የሚያገናኝ ብዙ ነገር የለውምና በመንፈሳዊ ነገር በቃልና በመንፈሳዊ ነገር ብቻ በቡራኬ ብቻ እንዲከናወን አድርገናል። አንድ እሱ ነው። ሁለተኛ አሁን ለምሳሌ ጸበልም በአንድ እቃ ነበር የሚሰጥ እሱንም አሁን ቀይረናል። ከዛሬ ጀምረን በየቤተ ክርስቲያኑ ለእያንዳንዱ ሰው ተጠቅመው የሚጥሉት የጸበል መቀበያ እሱንም አዘጋጅተናል። እሱ ሁለተኛው ነው። ሶስተኛው ደግሞ አጠቃላይ የእኛ ባህል የሚገርም ነገር ነው። በጣም ከሰው ጋር የተያያዘ ነው። ይሄ መሳሳ መገናኝ እሱንም እንዲቀንሱ ለህዝቡ ሰተናል። እሱ ሶስተኛው ነው። አራተኛው እና የመጨረሻው ቅድም እንዳልኩት ሱባኤ እንዲደረግ በእያንዳንዱ ቤተክርስቲያን በየ ቀኑ ከተቻለ በየቀኑ አለበለዚያ በየሁዱ እግዚኦታ እንዲደረግ ትናንትና አቡነ ገብረመንፈስ ቅዱስ እናከብር ነበረ፣ እሱም ምህላ አርገናል። ዛሬን የሆን ያውላት ታዝማናያ ነው። ታዝማናያ ዛሬም ቅዳሴም ቀድሰን ምህላም አርገናል። ስለዚህ አጠቃላይ እንደ ሰው እንጠነቀቃለን፣ እንዳማኝ ደግሞ እንጸለያለን። ይህንን ነው የምናደርገው። በቤተ ክርስቲያን ውስጥ ከሚደረጉ ስርአቶች መካከል ልዩ ሚስጥራቶች የሚከናወኑበት ሁኔታዎች አሉ። በተለይ ደግሞ ልዩ ሚስጥራት ነገሮችን በምታደርጉ ሰአት ድሮም ቢሆን እነዚህ ይህን ስርዓቶች ሌሎች አብያተ ክርስቲያኖች ከሚያደርጉት ጋር በተለየ ሁኔታ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምታደርገው። ና ያንንስ በተመለከተ ምን ለማድረግ አስባችኋል? በካህናቱ ቁጥጥር ስር ብቻ ያሉ ነገሮች አሉ። ና ያንንስ እንዴት ነው ለመቆጣጠር ለመከላከል የሞከራችሁት? እንደሚታወቀው ይህ የኮሮና ቫይረስ ከትንፋሽ ከመነካካት ጋር የሚመጣ ወይም ደግሞ የሚተላለፍ ስለሆነ ያንንስ በተመለከተ ምን ለማድረግ አስባችኋል? እሱንም እንዳልኩ አሁን ሚስጥራት የሆኑትን ነገሮች ነገ መለሳለሁ። ወደ ሜልበርን እዚያ በቴሌኮንፈረንስ ተሰብስበን ካህናቱ ብቻ ምንድን ነው ማድረግ ያለብን፣ እስከዚያ ድረስ ሚስጥራት አለማድረግ ነው ያለብን፣ ወይስ ለሚስጥራቱ የሚሆኑ ነዋያተ ቅዱሳትን እናመቻቻለን የሚለው ነገር ከካህናት ጋር ሆነን የምስጢራትን ጉዳይ እንዴት እንደምናከናውን እንነጋገራለን። ከጤናው አንጻር ሰዎች ይትን ቦታ አይደረግ የሚል አዋጅ እስኪታወጅ ድረስ ማለት ነው ከታወጀ ያው በየቤቱ ሆኖ ሰው እንዲጸልይ ነው የምናደርገው። ነገር ግን እንዳልሽው እስካሁን ድረስ አውስትራሊያ ገና ስላልታወጀ ጠቅላላ ያም ስላልተከለከለ እስከሚከለከል ድረስ ግን ማድረግ የሚገባንን ጥንቃቄ ምስጢራትንም በሚመለከት በአግባቡ እንጠነቀቃለን። ካህናቱን ሰብስበን ምን ማድረግ እንዳለብን እንጠነቀቃለን። አሁን እዚህ በሚዲያም ልንናገረው ብዙ ማይል ነገር ይኖራልና እሱን የማድረግ ዝግጅትም አለ። ተነጋግረናል ከካህናቱን ጋር እየተዘጋጀንም ነው እና የጤና ባለሙያዎችና እነዚህ ሳይንቲስቶቹ የሚነግሩንን ሥጋ ስለሆነ እኛም ምድር ላይ ስለሆነ የምንንቀሳቀሰው በምድር ላይ በሚደረግ በማንኛውም ነገር ተአምር ካልሆነ በቀር ማንኛውንም ነገር ያገኘናል። ልዩነቱ እኛን እግዚአብሔር ይረዳናል ብለን እናምናለን አማኞቹ፣ መከራም ቢሆን ችግርም ቢሆን አምላካችን ከእኛ ጋር ነው የሚለው ተስፋ ነው የሚይዘን እንጂ በምድር ያሉት ማንኛውም ነገር የሚደርስባቸው ይደርስብናል። ስለዚህ ማንኛውም ሰው የሚጠነቀቀውን ጥንቃቄም እናደርጋለን። ስለዚህ ጥንቃቄውን እናደርጋለን። ነገር ግን ደግሞ ጸሎቱንም እየጸለይን እግዚአብሔር ይህንን ለእኛ ብቻ ሳይሆን አጠቃላይ ለዓለም ይሄ የዓለም ዕዳ ነው፣ የዓለም ችግር ነው። እውነት ነጋገር ከተባለ አጠቃላይ ሰው የሆነው ይሄ ነው። እንግዲህ አሁን ይሄ በሽታ ዘር አለየም። ሰው በሰውነት ብቻ ነው የተያዘው። ስለዚህ ቀለም፣ ሃይማኖት ምን እዚህ ላይ አያዋጣም እዚህ ላይ ሰውን ብቻ ነው። ለሰው ማዘን፣ ሰውን መደገፍ፣ ከሰው ጋር መተባበር፣ ሰው የሚያደርገውን መልካም ነገር ማድረግ ደግሞ እንደ ክርስቲያን የበለጠኛ ኃላፊነት ይኖርብናል እና ይህንንም አብረን እናየዋለን ማለት ነው። እንደሚታወቀው ወቅቱ የአብይ ጾም ወቅት ነው። የእምነቱ ተከታዮች ረጅም ሰዓት መጾም ይጠበቅባቸዋል። ለሰውነት ገንቢ ወይም አልሚ ከሚባሉ ምግቦች እንዲለዩ ይመከራል። ዓለም አቀፍ የጤና ድርጅት ወይም ደብልዩ ኤች ኦ በኩል የወጡ መረጃዎች እንደሚ ናገሩት ሰዎች በአሁኑ ሰዓት ሰውነታቸውን እንዲጠብቁ በተለይ ደግሞ የሰውነት የመከላከል አቅማቸውን እንዲያበረቱ የሚመከርበት የመከረበት ወቅት ነውና ይህንንስ በተመለከተ ቤተ ክርስቲያን የምታስተላልፈው መልእክት ምንድን ነው? በተለይ ለአረጋውያኑ የሚሆን የተለያየ የጤና ችግር ላለባቸው ሰዎች የቤተ ክርስቲያን ምክር ምንድ ነው? እርስዎም እንደ ሃይማኖት አባትነቶ የእርስዎ ምክር ምን ይመስላል? በጣም ጥሩ ጥያቄ ነው። ይገርምሻል። አሁን ይኸውልሽ፣ ሌላው ቀርቶ አሁን ማንኛውም ክርስቲያን እሑድ እሑድ እሑድ ማስቀደስ አለበት፣ ከሥጋው ደግሞ መቀበል አለበት። አሁን በአሜሪካን ያሉት አቁመዋል። አገልግሎት አይደለም ጾሙ፣ አገልግሎቱ ቤተ ክርስቲያኑ ኦልሬዲ ተዘግቷል። ስለዚህ ምእመናኑ በዚህ ጊዜ ጾም ጽመው ራሳቸውን እንዲጎዱ አንመክራቸውም። አጠቃላይ ከስጋ ውጭ ያሉ አልሚ ምግቦች አሉ። ዴይሪ ፕሮዳክት ከሚባሉ ውጭ ሆኑ እነ እንዳይሬ የሆኑ በጣም አልሚ የሆኑ ምግቦች አሉ፣ እንደውም ለሰውነትም የሚስማሙ እነዚያን ሰውነታቸው እንዳይጎዳ በአግባቡ በጊዜው እንዲጠቀሙ እንመክራለን። አይደለም እንደዚህ በበሽታ በጤናማውም ጊዜ አቅመ ደካማ ሰው እንዲጾም አይገደድም እኮ በቤተ ክርስቲያኑ ነተነጋገርከ። ይሄ የጾም ጭካኔ ነው አናደርግም እንደዛ። አቅመ ደካሞች የሆኑ በሽተኞች የሆኑ አይገደዱም። አቅማቸው የሚፈቅደውን ያህል ነው የሚያደርጉት። በገዳማት ራሱ አርዲት የሚባሉት የጉልበት ስራ የሚሰሩት እንደ ሌሎቹ ሙሉ ቀን አይጾሙም። በሰዓቱ ምግብ እንዲመገቡ ይፈቀድላቸዋል። ምክንያቱም ካልበሉ ይደክማሉ ስለሚባል ማለት ነው። ደግሞ ከደከሙ አይሰሩም፣ ካልሰሩ ገዳሙም ራሱ አይቆምም የሚል ነገር ስላለ ማለት ነው። ሰውን እንዳልኩት ነው። እግዚአብሔር ዋና ነገሩ ከሰው ሕይወት ጋር ነው። የሰው ሕይወት በእግዚአብሔር ስም ጉዳት እንዲደርስበት አይፈልግም እግዚአብሔር። ስለዚህ የማይችሉ ሁልጊዜ በሚችሉት ብቻ እንዲያደርጉ ይደረጋል። አይደለም በዚህ በክፉ በሽታ በጤናማውም ጊዜ ቢሆን አቅመ ደካሞች አቅማቸውን እንዲያደርጉ ነው የሚታዘዙት እንጂ ከአቅም በላይ እንዲያደርጉ አይታዘዙም ማለት ነው። ስለዚህ ከስጋ ውጭ ያሉ በጣም ጥሩ ጥሩ የሆኑ ነገሮች አሉ ለሽማግሌዎችን ብርታት የሚሰጡ እነዚያን መጠቀም ይችላሉ። አቅማቸው በሚፈቅደውና በሰዓቱ ሰዓትም እንኳን ባይደርስ የነሱ ህይወት የሚጎዳ ከሆነ ህይወታቸው እንዲጎዳ ቤተክርስቲያን አትፈልግም እና ይሄንንም አብሮ ሰው ቢረዳው ደስ ይለኛል። ብፁዕ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልን። አሁንም እግዚአብሔር አምላክ ከሰማይ ምረቱን ለህዝብ፣ ለአለም ይላክልን። እግዚአብሔር ይስጥልኝ። አድማጮቻችን፣ በአውስትራሊያ የሚገኙ ሌሎች ቤተ እምነቶች በኮሮና ቫይረስ ዙሪያ እያደረጉ ያሉትን ቅድመ ጥንቃቄዎችና የማስተማር ተግባራትን በተመለከተ የየእምነቱ አገልጋዮችን በማነጋገር በተከታዩ ዝግጅታችን ይዘን እንቀርባለን። ለኤስፔስ ራዲዮ ማርተ ጸጋው ከሜልበርን